አባቶቹ ቀን በተለያየ የዓለም ክፍል በተለያየ መልኩ ይከበራል። እዚህ በምንኖርበት የአሜሪካን አገር ደግሞ መከበር የጀመረው እንደ አውሮፓውያን አቆጣጠር በ1908 አንዲት አባቷን በምትወድ ሴት ሳኖራ ስማርት ዶድ የምትባል ሴት አማካኝነት መሆኑን ታሪክ ይናገራል። ይህች ሴት አባቷ ያለ እናት እሷን ጨምሮ ስድስት ልጆችን ብቻቸውን በማሳደጋቸው ምስጋና ይገባዋል ስትል ጁን 19 ቀን በዋሽንግተን ማክበር ችላለች። በሀገር ደረጃ መከበር የጀመረው ግን በወቅቱ ፕሬዚዳንት የነበሩት ሪቻርድ ኒክሰን በየአመቱ ሰኔ በገባ በሶስተኛው እሁድ የአባቶች ቀን ተብሎ እንዲከበር በፊርማቸው ካጸደቁ በኋላ ነው። በኢትዮጵያም በዘግይቶም ቢሆን ከጥቂት ዓመታት ወዲህ ለልጆቻቸው ለቤተሰቦቻቸው መሰዋትነት የሚከፍሉ አባቶች ይታሰባሉ፣ ይዘከራሉ። እኛም ይህንን የአባቶችን ቀን በማስመልከት እዚህ አሜሪካን ሀገር የሚኖሩ አባቶችን የአባትነት ኃላፊነት ምን ይመስላል፣ በተለይ በዚህ ሀገር ያለው አባትነት ከኢትዮጵያ በምን ይለያል ስንል እንጠይቃለን። ሰላም እንደምናመሻችሁ። የጋቢና ቪዮ አድማጮች የዕለተ ቡ ሰኔ 8 2014 ዓ ም ዝግጅታችን ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ መተላለፍ ጀምሯል። ፕሮግራሙን በመምራት አብሬያቸው የማመሸው ስምን የቆየነኝ ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና ድምፅ ቅንብር ሳያሸናፊ፣ እንዲሁም በማስተባበር ሀብታሙ ስዩም እዚሁ ስቱዲዮ አብረውን ያመሻሉ። አሁን በቅድሚያ የምናልፈው ወደ ዕለቱ የስልክ ውይይት የምናደርገው ዝግጅት ነው። የአባቶች ቀን ልዩ ፕሮግራም ነው መሰናዷችን። እንግዲህ ሰኔ 11 ወይም ከፊታችን ያለው እሁድ የአባቶች ቀን የሚከበርበት እለት ነው። እለቱ አባቶች ለቤተሰቦቻቸው ደህንነት የሚያደርጉት ማንኛውም አባታዊ አስተዋጽኦና ድካማቸው የሚታሰብበት ምስጋናና ፍቅር የሚገለጽበት ቀን ነው። ፕሮግራማችን ለምትከታተሉ አባቶችም እንኳን ለአባቶች ቀን አደረሳችሁ እያልን በአባትነት ዙሪያ ለመወያየት ሁለት እዚህ ሀገር የሚኖሩ እንግዶችን ጋብዘናል። የመጀመሪያው እንግዳይ አቶ ሲሳይ ደንቦባ ይባላል። የአስር ወር የዘጠኝ ዓመትና የአስራ አንድ ዓመት ልጆች አሉት። ሁለተኛው እንግዳይም ሳምሶን ከፍ ያለው የሶስት ዓመት የሰባትና የስምንት ዓመት ሶስት ወንዶች ልጆች አባት ነው። በቅድሚያ ሁለታችሁም እዚህ ስለተገኛችሁ አመሰግናለሁ። እንኳን በቀደም ብዬ ከወዲሁም ቢሆን ለአባቶች ቀን በሰላም አደረሳችሁ እናመሰግናለን። ጋዜጠኛ እሺ እንግዲህ ሲሳይ ካንተ ልጀምርና አባቶች ልጅ በማሳደግ ዙሪያ ያላቸው ሚና ምን አይነት ነው? አንተ በግል ልጆችህን በማሳደግ ሂደት ውስጥ ያለህ ሚና ምን ይመስላል? እሺ፣ አመሰግናለሁ በቅድሚያ። እንኳን ለአባቶች ቀን አደረሳችሁ ማለት ፈልጋለሁ ሁሉንም አባቶች፣ በተለይ እኔም ለልጆቼ ጥሩ ሞዴል እንድሆን አድርጎ ያሳደገኝ አባቴን የስድስት ልጆች አባት ነው። ቅድም ስታነሽ የነበረ ስለ አባቶች ቀን ማመስገን ፈልጋለሁኝ። እንግዲህ የአንተ ደርሻ ምንድን ነው ላልሽው በእውነት ባለንበት ሀገር አሜሪካን ተምታቂው ኑሮ ሌላ አጋዥ የሌለበት ነው። ባለትዳር ባልና ሚስት ሁሉንም ቀዳዳቸውን አብረው የሚደፍኑበት፣ አብረው የሚኖሩበት የአኗኗር ዘይቤ ያለበት ሀገር በመሆኑ እንግዲህ ወላጆች ትልቅ ድርሻ አላቸው። አባትም እናትም በልጆች አስተዳደግ ውስጥ ትልቅ ጉልህ የሆነ ድርሻ አላቸው። አኗኗር ዘይቤ ነው። በዚህ መሰረት እንግዲህ ከምን ልጀምር፣ ከእርግዝና ይጀምራል ልበልሽ። ምክንያቱም በእርግዝና ወቅት እናት ብዙ ጫናዎችን የምታስተናግድበት ጊዜ በመሆኑ በማህፀን የተሸከመችውን ልጅ በያዘች ጊዜ አስፈላጊውን የሆን እንክብካቤ፣ የሞራለን መንፈስም፣ ስራ በማገዝም በዚህ ሁሉ ይጀምራል። ከዛ በኋላ እንግዲህ በሁሌ ጊዜ እዚህ ሀገር በጣም ደስ ይላል። አብሮ ሆኖ ከእናት ጋር አብሮ ሆኖ ከማማጥ በስተቀር እንግዲህ አብዛኛውን ነገር አብሮ ተጋርቶ የማሳለፍ ጊዜ አለ። እናት የማድረስ ጊዜ አለ። ምክንያቱም ሌላ ሰው የለም። ምናልባት አንዳንድ ሰው ድልገት ሞት ቤተሰቡ፣ እናት አባቱ መቶለት አጠገቡ የሆነ ሰው ካልሆነ በስተቀር እንደምታውቂው እናቶችን አድርሶ ልጅ ዳይፐር ቀይሮ አጥቦ በማስተኛቱ በማጥባቱ ምናልባት ከጡት በተጨማሪ ፎርሙላ የሚጠባለች ከሆነ ይህን ሁሉ ማድረግ የአባቶች ኃላፊነት ነው። እኔ ልጆቼ እንግዲህ አዲስ ልጅ ስላለኝ መልሶ ስላስታወሰኝ ይህን ሁሉ ያነሳሁት ነገር ግን ልጆቼ የተለቅ ያሉም አሉኝ የዘጠኝና አስራ አንድ ዓመት በመሆናቸው እነሱ ደግሞ የሚፈልጉት ብዙ አክቲቪቲ አለ። አብሮ ትምህርታቸውን ማስጠናት አብሮ መሆን ሌሎች ተጨማሪ ትምህርቶችን እዚህ ሀገር ከየትም የሚያገኙት ነገር የለም። ሁሉ ነገር ቤታቸው ነው። ኢትዮጵያ እንኳን ማህበረሰቡ ያስተምራል፣ ዘመድ አዝማድ ያስተምራል። በዛ ሁሉ ነገር ውስጥ ይማራሉ እና እዚህ ግን በመንፈሳዊውም እንዲማሩ ቤተክርስቲያን መውሰድ፣ በጸሎት አብሯቸው መጸለይ፣ ምን ማስተማር፣ የሀገራቸውን ባህል እንዲያውቁ የሀገራቸውን ፊደል ቋንቋ እንዲለዩ ይሄን ማስተማር

የምችለውን ለማድረግ ሞክራለሁ። አንተ ብለሽ ስለጠየቅኝ አን ብዙ አባቶች ይህንኑ እንደሚያደርጉ ነው ማስተውለው እዚህ ሀገር ልክ ነው። እስኪ ምናልባት የሳምሶንንም ልምድ እንስማና፣ አሁን ኢትዮጵያ ውስጥ በተለይ ያለው የአባትነት ኃላፊነት አሁን ሲሳይ ከገለጸው ትንሽ ለየት ይላል። ብዙ ነገሮች ለእናት የሚሰጥ ኃላፊነት ነው። አንተ ሳምሶን ከልጆች ጋር ያለህ ቁርኝት ምን ይመስላል? አብዛኛው ኃላፊነት ያንተ ነው ወይስ የእናታቸው ነው? እሺ፣ አመሰግናለሁ ጋዜጠኛ ስመኝ ፕሮግራሞች ላይ እንግዳ ስላረክሽ በጣም ደስ ብሎኛል። ጠበሽትልን እንግዲህ በአብዛኛው ብሎታለ ወንድሜ፣ እዚህ ሀገር ተመሳሳይ ነገር ነው ያለን። እንግዲህ በተፈጥሮም ይሁን እንግዲህ የትም ብንሄድ የልጆች ኃላፊነት ጉዳይ ሞስትሊ የሚወርቀው ወደ እናቶች ነው። ኢቨን ዘመናዊም ዓለም ውስጥ እንኳ ቢሆን የእነሱን ያህል ጫና የእነሱን ያህል አስተዋጽኦ አለን ዬ ለመውሰድ ይከብደኛል። ግን ግን የተሻለ የተሻለ ካሳለፍ ነው ከኤክስፒሪያንሳችን ነገራችን ከምናየው ነበረው የተሻለ መተጋገዝ እዚህ ሀገር አለ። ሰው ልጆችን በተቻለ መጠን ለምሳሌ አንዱ የሚሰራ ከሆነ ሌላኛው የማይሰራ ከሆነ የሚሰራው ሰው ከስራ በኋላ የማይሰራውን ሰው ወይ ደግሞ የቤቱን ስራ በአብዛኛው የሚሰራውን ሰው ማገዝ አብሮ ነገሮችን ማስኬድ እና እዚህ ሀገሮች ደግሞ ያው እንደምታውቂው ብዙ ሩቲኖች አሉ። ኢትዮጵያ እንደ ተሪ የምናያቸው ልጆችን ወደ አክቲቪቲዎች መውሰድ፣ ማስጠናት፣ ከእነሱ ጋር ሶፈር መጫወት እንደዚህ እንደዚህ ግድ ናቸው እዚህ ሀገር እና እነሱ እነሱ ላይ ማድረግ ጨምሮ እንረዳዳለን። ግን እንዳልኩሽ የእናታቸውን ክሬዲት ማስተዳል አልፈልግም ብዙውን ነገር የምትሸከመው ሳምሶን እንዳልከው እንግዲህ በባህልም በልምድም እናቶች ናቸው ብዙ የልጅ የማሳደግ ኃላፊነት የሚጣልባቸው። በእርግጥ ቅድም ሲሳይ እንዳለው እዚህ ሀገር ከተመጣ በኋላ ለየት ያሉ ነገሮች ያሉ ይመስለኛል። እና ምናልባት እሱ ላይ ተጨማሪ ሲሳይ ወደ አንተ ልመለስ እና በኢትዮጵያ እንግዲህ አንተም ኢትዮጵያ ውስጥ ስታድግ የአባትነትን ሚና በማደግ ውስጥ አሳልፈ ሀይታዋል ና እዚህ ሀገር ያለው የልጅ አባትነት የለው አስተዳደግ እና ኢትዮጵያ ውስጥ ያለው በምን ይለያል? ብዙ የሚለይ ነገር አለ። እውነት ነው። ቅድም እንደተነሳው ምናልባት ወደ በፊት ቅድም እኔም ሳላነሳው የእናቶች ሚና ምንም እዚህም ሀገር ብንሆን በጣም እጅግ ከፍተኛ ነው። ምንም ከአባቶች ጋር የሚገናኝ አይደለም። እንደ የተወሰነ ድርሻ አለን የሚለውን ለማንሳት ነው እንጂ ግን እኔ የአኗኗር ዘይቤውም ልዩነት አለው ብዬ አስባለሁ። አሁን በእኔ አስተዳደግ ውስጥ አባቴ የነበረው ሚና ትልቁን ሮል ውጭ ያለውን ስራ መስራት ነው ስንል እሱ ራሱ በልጆች አስተዳደግ ውስጥ ትልቅ ሚና አለው ብዬ አስባለሁ። ምክንያቱም አባቴን ትልቅ ሮል ሞዴል አድርጌ ነው የምወስደው። ጠዋት በሌሊት ወጥቶ ማታ በኢትዮጵያ ሰዓት አቆጣጠር እስከ ምሽቱ ሁለት ሰዓት ድረስ ሰርቶ ነው የሚገባው እና እንደዛ ለፍቶ ሰርቶ የሚገባ አባት ምናልባት የሚኖረው ጊዜ በሳምንት አንድ እሑድ ልጆቹን ቤተ ቤተክርስቲያን መውሰድ ከዛ ጋር ባለው አክቲቪቲ ውጪ ብዙ ነገር ለማድረግ እድል የሚሰጥ አይደለም። አይ ቲንክ እሱ ይመስለኛል እኔ አንዳንዴ። ሁለተኛ ደግሞ ሌሎቹን ጋፖች የሚሞላም ደግሞ አካል አለ። ኢትዮጵያ ውስጥ ማህበረሰቡ ሪስፖንስብል ነው ለልጆች እኛ ባደግንበት ጊዜ ውጭ ወተሽ ስትጫወች ብዙ ነው ሁሉም ሰው ይመለከተዋል ስላንቺ። እና ያ ያንን ጋፕ የሚሞላ ስላለ ይመስለኛል። ምናልባት እዚህ ሀገር ሪኳይር እንደሚያደርገው አንድ ነገር ፍላጎቱ ሲኖር ነው አይደለም? ለማሟላትም ግዴታ ሲኖር ነው የሚካሄደው እና እኔ ቀላል ነው ብዬ አላስብም። ኢትዮጵያም ያሉ አባቶች ኃላፊነት በጣም ከባድ ነው። ብዙ ያደርጋሉ ነገር ግን እንዳልሽው እዚህ ስንመጣ ሌላ ሰው ስለሌለ ሌላ የሚተካ ስለሌለ ኃላፊነቱ ይጨምራል። ልክ ነው። እንግዲህ ካለን ሰአት አንጻር ሌሎችንም ጥያቄዎች ቶሎ ቶሎ እንድናስተናግድ፣ እንግዲህ አሁን ባልነው መሰረት ያለውን ልዩነት ማሟላት ከኢትዮጵያ አባቶች ወደዚህ ሀገር ሲመጡ ለመቀበል ይህን ኃላፊነት ተጨማሪ የቤት ውስጥ ስራዎችን ለማገዝ ሲከብዳቸው ሊታይ ይችላል። ና በምን መልኩ ነው ራሳቸውን ማላመድ ከአዲሱ ኃላፊነት ጋር የሚችሉት? ሳምሶን ወደ አንተ ልምጣ። እሺ፣ አመሰግናለሁ ስመኝሽ። እንግዲህ ይሄ ትንሽ ከባክግራውንድም ጋር ይያያዛል። አንዳንድ ሰው ኢትዮጵያም ሆኖ ትንሽ እንደ አክቲቪቲ ያለው ወደ ኪችንም ገባ የሚል ሊሆን ይችላል አይደለ? እንደዚህ አይነት ሰው እዚህ መጥቶ እዚህ ደግሞ የተመቸ ነው ሞር እዛ ውስጥ ከልፍ ሊያደርግ ይችላል። ግን ሌላው ነገር እዚህ ሲመጣ ያው ወንድሜ ሲሳይ እንዳለው ብዙ ነገሮች በእናትና በአባት ላይ ነው የሚወጡት። ሌላ ህል የሚያደርግ ሰው አካባቢ ላይ ላይኖር ይችላል። ስለዚህ ግድ ነው፣ ግድ መረዳዳት አለብን። አይ ዶንት ቲንክ አንድ ሰው ቁጭ ብሎ እናት ብቻ እንደው ይህን ሁሉ መከራ እያየች ኢንጆይ ያደርገዋል ላይፍ ነው የሚደሰትበታል አላስብም። ሶ ትንሽ መጣር ያስፈልጋል። አሁን ኢትዮጵያ እንደዛ አይነት ልምድ ያሌለው ሰው ከሆነ ፍላጎት ማሳየት ማሻሻል ይቻላል። ኢምፕሮቭ ማድረግ ይቻላል። እና ፍላጎት ማሳየት ከዛ ደግሞ ፍሬንድሽፑ ከልጆች ጋር ያለው ፍሬንድሽፕ አንደኛው ነገር ነው። የምታተርሽው ነገር እሱ ብዙ ጉልበት ይሰጥሻል። ከልጆች ጋር ያለው ፍቅር፣ ድሮ መፈራት ነበር አይደል በአባት እና በልጅ መካከል ያለው አሁን ደግሞ ፍቅር ነው ያለው እና ፍሬንድሽፑ ያጎብዝሻል እና፣ በተጨማሪ ሀገሩ እዚህ ሀገር ትንሽ ጥሩም ላይሆን ይችላል። የተለያዩ አይነት ባህሎች፣ የተለያዩ አይነት አስተሳሰቦች አሉ። ሶ ልጆችሽን ዝም ብለሽ የምትለቂ ከሆነ ወዴት እንደሚሄዱ ኮንትሮሉ ላይኖርሽ ይችላል። ስለዚህ ልጆች ኃላፊነቱን አዎ፣ እና ልጆችሽን ታያቸዋለሽ ሲያድጉ ትቀርጫቸዋለሽ። የአንቺ የፊውቸራቸውን የምታየው አሁን ከነሱ ጋር ባለሽ ግንኙነት ነው እነዚህ ነገሮች በጣም ትኩረት ሰጥተን እንደው ከዚህ ከተባህሉ ባሻገር የልጆቻችን የሚመጣውን ነገር ከኛ ነው የሚቀጽሙት የሚያዩት። አሁን ሲሳይ ወደ አንተ ልመለስ እና ከዚህ ጋር በተያያዘ የቤተሰብ ሚና አለው ብዬ አስባለሁ እና እናት አባት አብሮ በሚኖርበት ጊዜ ወንድ ልጅ ጓዳ አይግባ ከባህሉ አንጻር አሁንም ሊሉ ይችላሉ እና የቤተሰብን ሳ አመለካከት መቀየር የሚቻለው እንዴት ነው? ሳ ጥሩ ጥያቄ ነው ያነሳሽው፣ ስመኝ እውነት ነው። አንዳንድ ቤተሰቦች ምናልባት እንዲህ አይነት አስተሳሰብ እኔ ምናልባት ኋላ ቀር አስተሳሰብ ብለው ጥሩ ይመስለኛልና አለ። ግን ይህንን ማድረግ የሚችሉ አይንክ ሰርቶ በማሳየት ነው ማለት ያለውን ለውጥ በማሳየት ነው። እንደዚህ አብሮ በመሆንነት ውስጥ የቤተሰብ ፍቅር ይጠነክራል። ልጆች ጥሩ ነገር ተምረው ያድጋሉ። ያንን ያስተሳሰብ ለውጥ መጀመሪያ ራሱ መቀበል አለበት። ቅድም የምላልሽው ጥያቄ ትልቁ ነገር መሰረቱ እሱ ነው። ያንን ደግሞ በተግባር በማሳየትና የሚያመጣውን ለውጥ ያለውን ፍቅር በቤቱ ሲያዩ ቤተሰቦች እንዲህ አይነት አመለካከት ቢኖራቸውም በቀላሉ የሚሸነፉ ይመስለኛል። እንግዲህ ልጆች ከአባት ጋር ያላቸው ቅርኙነት መጥበቅ ኃላፊነት የአባት ከእናት እኩል መወጣት በልጅ አስተዳደግ ላይ በልጆች ውስጥ ሊኖረው የሚችለው በህይወታቸው ውስጥ ያለውን ሚና ትንሽ ቀደም አድርገ ሳምሶን ገልጸህልናል። ምናልባት የምትጨምረው ካለ ጨምርና እስቲ አባቶችን ቀን በምን መልኩ ነው የምታከብረው? እንግዲህ ትንሽ ሰሞኑን ትንሽ ወንድ ላጤነት ስሜት የተሰማኝ ነው። ኢትዮጵያ ልኬያቸዋለሁ፣ እና ስለዚህ ግን ባሉበት መልካሙን እመኝላቸዋለሁ። በጣም ጥሩ ልጆች ነው ያሉኝ። ከዛ በተጨማሪ እናታቸው በጣም ጥሩ እናት ናት፣ እና እሷንም በዚህ አጋጣሚ ለማመስገን እፈልጋለሁ። ጥሩ ልጆች ነው ያመጣችልኝ። እና ቅድም እንዳልኩት ነው ከልጆች ጋር የሚኖሩሽ ቁርኝት ካሁኑ ስፔሻሊ እርሊ ኤጅ ላይ ካልመሰረችው ከፍ ሲሉ ማምጣት ትቸገር ያለሽ እና ያኔ ደግሞ የዓለሙ ፈተና በሚመጣባቸው ጊዜ ሊወጡት የሚሞክሩበት መንገድ ሌላ ጥፋት ሁሉ ሊሆን ይችላል። ስለዚህ አስቀድመን ከእነሱ ጋር የምንመሰርተው መልካም ግንኙነት ለሕይወታቸውም ጠንካራ መሰረት ይጥላል። በዛ ላይ አካባቢ ዋሽንግተን ዲሲ እንደምታውቂው ሶሳይቲ የኮሚኒቲያችን ጥሩ ነው። አብሮ የመሆን ነገር አለ። እሱን ነገር ሞር አብሮ ማስኬድ የቤተክርስቲያኑ ወይ ሌላ የጸሎት ቦታዎች ላይ ልጆቻችንን ማገናኘት፣ እንዲያውሩ ማድረግ የእኛን ባህል የእኛን ቫልዩ ከሌሎቹ ጋር አብረው ፌር ሲያደርጉ ይሄኛው ለኔ ብቻ ይሰጥ አይደለም ዊርድ የሚሉት ነገር አለ በዚህ ሀገር ግን ከሌሎቹ ጋር ሼር ሲያደረጉት፣ ግን ይሄኛው ኖርማል ነው የሚለውን ነገር ዲቨሎፕ ያደርጋሉ። እና እኛ በዛ መልኩ ልጆቻችንን እዚህ አካባቢ እናገናኛለን። እርስ በርስ ይማራሉ። እና በሱ መልኩ ካላደረግ ነው ለፊውቸሩም በጣም አስቸጋሪ ነው ላለሁኝ ኦኬ ሲሳይስ ምናልባት አንተስ የአባቶች ከልጆች ጋራ ቁርኝት መኖር በህይወታቸው ውስጥ በደንብ መገኘታቸው በእድገታቸውና ወደፊት በሚኖራቸው ህይወት ላይ ምን ሚና አለው ትላለህ በዛው አያይዘህ ደግሞ የአባቶችን ቀን በምን መልኩ ነው የምታከብረው ከልጆች ጋር ከቤተሰብ ጋር በትልቅ ሚና አለው። ትልቅ ሚና አለው። ምክንያቱም የቤተሰብ ፍቅር አባቶች ያላቸው ነው፣ እናቶችም ያላቸው ነው። በጋራ በማሳደግ በሚያወጡ ውስጥ እነሱም ተመሳሳይ ኃላፊነት እንዲወስዱ ወደፊት የቤተሰብ ፍቅር እንዲኖራቸው ለቤተሰብ ያለው ዋጋ በልጆች ውስጥ አባት እናት ያላቸውን ድርሻ በደንብ አይተው እንዲያድጉ ይረዳቸዋል። እንዴት ነው የምታከብሩት ላልሽን፣ ያው ብዙ ጊዜ አባቶች ከዚህ እዚህ ሀገር ከመጣው በኋላ ነው። ረጅም ዓመት ሆኖኛል። አላፍሽ ዓመት ሆኖኛል እዚህ ሀገር የአባቶች ቀን ማክበር የጀመረ ነው። እንግዲህ ለአባቶች ለሆኑ መልእክት እንልካለን። እንኳን አደረሰ እንባባላለን። አባቴን እንደዚህ ሁልጊዜ እንኳን አደረሰ መልእክቶች እልካለሁኝ። ልጆች ናቸው በአብዛኛው ቤት ውስጥ ያለውን ነገር የሚያዘጋጁት። ከባለቤቴ ጋር እነሱ ናቸው ሰርፕራይዝ የሚያደርጉን እንኳን ደስ አለህ አባቴ ብለው የሚጽፉት መልእክት በራሱ ውስጥሽ የሚፈጥርልሽ ደስታ ልዩ ነው እና በዛ አይነት መሰረት ነው የምናከብረው። በተለይ ደግሞ ሁሉ ጊዜ የአባቶች ቀን ከሚካኤል ዓመታዊ በዓል ጋር ይገጣጠማል። ብዙ ጊዜ ያደኩት ሚካኤል ቤተክርስቲያን ኢትዮጵያ ዚህ የማገግ እንደዛ ነው። ልጆች የሚሄዱት ስለዚህ የቅዱስ ሚካኤል ንግስ በዓል እናከብራለን። ከዛ በኋላ ደግሞ ከሰዓት በኋላ ባለው ደግሞ እግዚአብሔርን ከማመስገን አባታችን ሆኖ ያሳደገን ቅዱስ ሚካኤልን ከማመስገን ባሻገር ደግሞ የቤተሰብ ጊዜ እንደዚሁ ይኖረናል። እንደዚያ ነው የምናከብረው። እሺ፣ እንግዲህ ቀደም ሲል እንዳልነው አባቶች በቤተሰባቸው፣ በልጆቻቸው በሚደርጉት አስተዋጽኦ ምስጋና የሚሰጥበት፣ ፍቅር የሚገለጽበት ቀን ነው እና ኢትዮጵያም ላሉ እዚህም ላሉ አባቶች የምታስተላለፉት መልእክት ካለ በሱ እናጠናቃለን። ይቅርታ፣ ሳምሶን ወደ አንተ ልምጣ። እሺ፣ አመሰግናለሁ። በድጋሚ ስመኝሽ። ያው በእያሉበት ኢትዮጵያ ሆነው ወይም እዚህም ሀገር በጣም በጣም የሚገርሙ አባቶች አሉ ብዙ የሚያስተምሩ ኃላፊነት የሚወጡ ለሁሉም እንኳን አደረሳችሁ ላለው። ልጆቼንም ኢትዮጵያ ባሉበት እንዴት ናችሁ ማለት ፈልጋለሁ። ባለቤቴንም በጣም አመሰግናለሁ አባት ስላደረግሽኝ ማለት ፈልጋለሁኝ። ስመኝሽ በጣም ደስ ይላል። ሲሳይስ አንተ የምታስተላልፈው መልእክት ካለ በሱ እንጨርሳለን። እሺ እግዚአብሔር ይስጥልኝ። በድጋሚ በጣም አመሰግናለን እናመሰግናለን፣ አንቺንም በእውነት በኢትዮጵያ ላላችሁ በብዙ የኑሮ ውድነት ችግር ውስጥ ልጆቻችሁን በተሻለ ማዕረግ ለማብቃት ደፋ ቀና የምትሉ፣ የምትወጡ፣ የምትወርዱ አባቶች ሁላችሁ እንኳን ለአባቶች ቀና ደረሳችሁ። የምትሰሩት ስራ ትውልድ የሚተካ ነው፣ ሀገር የሚያቀና ነው። ለሀገር ትውልድ የሚያተርፍ በመሆኑ ኩራት ይገባችኋል። በእውነት እግዚአብሔር ክብረትን ይስጣችሁ። በተለይም ደግሞ በብዙ ጫና ውስጥ ስድስት ልጆችን ለትልቅ ማዕረግ ያበቃ አባቴ ጥሩ ሞዴልን ያሳደግከን ለብዙዎች አራያ የሆንክ አባቴ እንኳን ለአባቶች ቀን አደርሰህ ማለት እፈልጋለሁ እግዚአብሔር እሺ እኔም አመሰግናለሁ ሲሳይ ና ሳምሶን እዚህ አሜሪካን ሀገር የሚኖሩ ሁለቱም የሶስት ልጆች አባት ናቸው። በአባትነት በተለይ አሜሪካን ውስጥ አባት ሆኖ ማሳደግ ምን ይመስላል የሚለውን ስላስቃኙን እንዲሁም የአባትነትን ምክራቸውን እና ልምዳቸውን ስላካፈሉን በአድማጮች ስም በጣም እናመሰግናለን። በድጋሚ በኢትዮጵያም ሆነ በተለያየ ዓለም ክፍል የምትገኙ አባቶች እንኳን ለአባቶች ቀን ቀደም ብለን አደረሳችሁ ማለት እንወዳለን። እንግዲህ እለቱን ለአባቶች የሚገባቸውን ፍቅርና ምስጋና በመስጠት የምናከብረው ቀን እንዲሆን እንላለን። ወደ ተከታዩ መሰናዷችን ነው የምናልፈው እያደመጣችሁት ያላችሁት አሜሪካ ድምጽ ራዲዮ ከዋሽንግተን ዲሲ የሚተላለፈውን የጋቢና መሰናዷችንን ነው። ማህሌት ብርሃኑ የቀለም ስልና የግራፊክስ ጥበብ ባለሙያ ስትሆን የሙሉ ጊዜ የስነ ልቦና ባለሙያም ናት። ማህሌት በእለት ተእለት ሕይወቷ እንደ ሴት የሚያጋጠሟትን ነገሮች በመሳል ትታወቃለች። በተለይም ስራዎቿን ኮክስ ፔንስል ወይም የኩል እስራስ በሚል ስያሜ በማህበራዊ ሚዲያ ላይ ይገኛሉ። ኤደን ገረመው ከማህሌት ጋር በስራዎቿ ዙሪያ ቆይታ አድርጋለች። ቀጥሎ ይቀርባል። በጣም ነው የማመሰግነው። እንግዲህ የስዕል ስራዎችሽን ኩኩስ ፔንስል ብለሽ ነው በተለያዩ ማህበራዊ ሚዲያዎች ላይ እያስተዋወቅሽ ያለሹ። ኩኩ እኔ ኩኩ የቤተሜ ነው ኩኩ ስል ኩኩስ ፔንስል ለምን ከተባለ ደግሞ ከሚል ጥያቄ ከመጣ ያው ፋስት ቤዝ ነው። ብዙ ጊዜ ስዕል ላይ ለብዙ ነገር መጀመሪያ አይዲያሽ ነው የምታሰፊው በብዛት በስኬች ነው። እርግጥ ነው አሁን ያው ዲጂታል ፕላትፎርሞች አሉ። በተለያየ መልኩ ስኬች ይሰራል ግን ያው ትራዲሽናል የሆነውና በጣም መሰረት የያዘው ነገር እርሳ ስለሆነ ኩኩስ ፔንስል። እሺ ያው የስዕልችን ትሰር ያለሽ እንዴት ነው የጀመርሽው? እስቲ ጥቂት ስለ ስዕል አጀማመሪሽ ነገሪኝ። አጀማመሪ አሁን እንዲህ በዚህ ጊዜ ነው ብሎ ለማለት ያስቸግራል። ምክንያቱም ያው አባቴ ሰዓሊ ነበር። አሁን በርግጥ በሕይወት የለም። እንደሚመስለኝ ያው ከልጅነትም ሳላውቀው ነው ስቲሙሌትድ ሆኛለሁ። ማለት ቅርብ ነኝ። ቀለሞች የማየት ስልቃዎች የማየት የተሻለ ኤክስፖዘር ነበረኝ እና አይ ቲንክ እሱም አስተዋጽኦ አድርጎልኛል። እኔ ከልጅነት ጀምሮ ያው ከእርሳስና ከወረቀት ጋር ነው ተለይቶኛል አይደል? ሞልሞስ ራሴን ሳስታውስ ጀምሮ አብሮኝ ያለ ነገር ነው። ሰው በዚህ ዕድሜ ነው የጀመርኩት ለማለት ያስቸግረኛል። ግን ስዕልን ፎርማሊ አልተማርኩትም። የተወሰነ እዚህ ኢንላይትመንት አርት አካዳሚ የሚባል የግል ትምህርት ቤት ተምሬያለሁ ገብቼ። አለ አሁንም ትምህርት ቤቱ ይመስለኛል። እዛ ስገባ ነው ጥሩ ቤዝ የሰጡኝ እና በትክክል ስዕልን መስራት እችላለሁ እንደ ፕሮፌሽን የሚል የሆነ አይነት በራስ መተማመን ያገኘሁት ከዛ በኋላ ነው። ከዛ አይ ቲንክ ባለፉት አራት አምስት አመታት ውስጥ ደግሞ በደንብ በደንብ ሲሪየስሊ የያዝኩት በአራት አምስት አመታት ውስጥ ነው። በደንብ ፔጁንም ፕሮሞት ማድረግ የጀመርኩት ሰዎችንም በደንብ ኔትወርክ ማድረግ ስራዎችንም መሸጥ ምናምን የጀመርኩት ባለፉት አራት አምስት አመታት ውስጥ ነው። አብዛኞቹ እንግዲህ ስራዎችሽ አብዛኞቹም ሳይሆን ሁሉም ማለት በሚቻልበት ሁኔታ የሴቶችን ነገር የሚገልጹ ናቸው። ሴቶች ናቸው በንድፍሽ ውስጥም ያሉት፣ ስዕሉም ሴቶች ነው፣ እንቅስቃሴውም ወይም ደግሞ ንግግሩም የሴቶች ነው እና ያ እንዲሆን የመረጥሽበት ምክንያት ምንድን ነው? እሱ እንደዚህ አስበሽ የምትመርጪ ነገር አይደለም። እንደው እውነቱን ለመናገር ማለት አሁን ላይ ነው አሁን ሳይኮሎጂ ባክግራውንድ ይዤ ሲገባኝ ነገሩ ሞር ሰብኮንሸስሊ ብዙውንም እድሜን ከእናት ከእህቶች ጋርም ስላደግኩኝ የሴት ነገር ሞር ይቀርበኛል ይመስለኛል፣ አሁን ላይ ሲገባኝ። ስለዚህ ሳላውቀው እሱን ነው ሞር ጭንቅላቴ በደንብ እየተባመደ ያደገው፣ የማየውም ነገር ወደዛ በጣም ይሳባል። ከዛ ደግሞ ከፍ እያልሽ ስትመጪ ደግሞ ያው ስታነቢኝ ያለውንም ሚዛናዊ ያልሆነ ነገር በተለይ ሀገራችንም ላይ ዓለምም ላይ አጠቃላይ ስታይ የሴት ነገር የበለጠ እንደ ሴትም ደግሞ እየቀረበሽ የቀረበሽ ይመጣልና በዚህ ምክንያት ነው ብዬ ጀመርኩት ለማለት ይቸግረኛል፣ ግን የብዙ ነገሮች ጥርቅም ነው። ምን አይነት የሀሳብ ግጭቶች፣ ምን አይነት ያልጣሙሽ ነገሮች ወይም ደግሞ አንቺን ቅሬታ የፈጠሩብሽ ከባህል ጋር የተያያዙ ነገሮች ነው ለማንጸባረቅ የምትሞክሪው በተለየ ስሜት የሰራሹ ለምሳሌ ስራ ካለ ከዛም ጋር በመነሳት አያይዘሽ ምሳሌ ሰተሽ አብዛኛው ማህበራዊ ነው ልል እችላለሁ። ያው ውስጡ ባህልም አለ በተወሰነ። ግን ያው አብዛኛው ምልከታዬ የሚገናኘው ሴቶች ብዙ ነገር የሚወሰንልን መነስ፣ በዙሪያችን ባለ ሰው ራሳችንን ለማሰማት ብዙ ጊዜ አስቸጋሪ ነው እንደ ሴት። ከተማ ውስጥ ማድረሽ አስቸጋሪ ነው እንኳን አይደለም ገጠር ውስጥና አብዛኛው ነገር ሴቶች ራሳቸው የሚወስኑት የራሳቸውን ድምጽ የሚያስተጋቡበት ደር ሳይሆን ህይወታቸው ሙሉ በሌላ ሰዎች የሚመራ ነው። ለምሳሌ በተለየ ስሜት ስንባል ግን ያው ብዙ ሰው ጋር የደረሰው የሚታወቀውም ስለሆነ አንድ በከፋ ላይ የሰራሁት ስራ አለ። የዶሮ ማዳመጫ አድርጋ ጆሮዋን ደፍና ወደፊት ኮስተር ብላ የሚሄድ ልጅ ናት። ከዛ ከደሮዋ የተለያዩ ሰዎች የሚሏትን ኮመንሊ የሚባሉ የለከፋ ቃላትን እነሱን በጽሁፍ ለማስቀመጥ ሞክሬያለሁ። እና አሁን እሱ ለምሳሌ አብዛኛው ነገር እውነቱን ለመናገር ብዙ ሊባል ይችላል። ራሴ የተባልኳቸው ናቸው እና ቅርጥም ነው ነገሩ ከልጅነት ጀምሮ ኖ ሁልጊዜ ይመንገላል ላይ በደንብ ራሴን መለስ ሳይው ነጻ ሆነን መንቀሳቀስ እንኳን አንችልም አይደለም ይቅርና ትልልቅ ውሳኔ ሰጪነት ላይ ለመቀመጥ እና ያ የኮረኮመን የኮረኮመን ይመጣል። ከዛ በኋላ የራሳችን ሀሳብ ለማስተጋባ በጣም እንቸገራለን። እንደ ሴት ሳሌ የውበት መለኪያ ሴት ልጅ እንድትሆን የሚጠበቁ የውበት መለኪያዎች አሉ። ከእነዛ ጋር የተያያዙ ማህበራዊ ጉዳዮች ነው በብዛት ታስብሰው። አሁን ይህንን ስራ ስትሰሪው በብዛት ማህበራዊ ሚዲያን እየተጠቀምሽ ነው። በጣም ብዙ ሰውም ጋር መድረስ ይችለሻል። ግን አምቺ ስሜትሽን ለማንጸባረቅ ብቻ ብለሽ ነው የምትሰሪው፣ ወይስ ደግሞ የህብረተሰቡን አመለካከት በዛ ነገር ላይ ግንዛቤ እንዲጨብጡ ብለሽ አስበሽ ግብ ኖሮሽ ነው የምትሰሪያለሽ? አጀማመሩ የራስን ስሜት ለመተንፈት ነው። እውነቱ ለመናገር እኔ ብዙ የቃል ሀብታም ሰው አይደለሁም። ብዙ መናገር ምቀለኝም ሰው አይደለሁኝም። ብዛና ለመናገር የማይማጽፈው ነኝ እና ስዕል ደግሞ በጣም ይረዳል። እንደዚህ አይነት ሰው ጥሩ ሀሳብ መግለጫ፣ ምዴትም ጭንቀትም ካለ መተንፈሻ ነው ለእኔ እና መጀመሪያ ላይ ያው ብዙ የሚያበሳጩኝ ነገሮች አሉ ቢያርስ አደርግ አካባቢን ስመለከት እና ቃ ማድረግ የምችለው ነገር በዚህ መልኩ ነው ሀሳቤን ማስተላለፍ የምችለው ስለዚህ መነሻው የራስን ስሜት ከማንፀባረቅ የጀመረ ነው በኋላ ላይ ግን የተወሰኑ ስራዎችን ካደረግኩ በኋላ ምላሹን ሳየው በጣም ብዙ ሰው ጋር የሆነ ጥሩ ነገር ፈጥሮ አየሆኝ ማለት ፖዘቲቭ ኮመንት ማግኘት ሳይሆን ማወያየት እንደቻለ አየሆኝ ያ ማለት ጥሩ እኮ እኩር ነገር ሆኗል ማለት ነው። ስለዚህ እኔም እየቆየው ያው በደንብ መስመር እያስያዝኩ በደንብ እያሰብኩኝ ስትራክቸር እያስያዝኩኝ መስራት ጀመርኩኝ። እንደዚህ እዚህ ማህበረሰብ ጋር ልድረስ ብሎ ስትሰሪ በጣም እንደውም ያስቸግራል። አይዲያ እንደዛ አይመጣም፣ ብዙ ጊዜ ከውስጥ ሲሆን ነው እና እና ብዙ ሰው ጋር መድረስ የቻለው በጣም ከውስጥም ስለሆነ ይመስለኛል። ከድርጅቶች ጋር በተያያዘ ያው የድርጅቶችን ስም ባልጠቅስም ያው ሴቶች ላይ የሚሰሩ ድርጅቶች ናቸው። ከእነሱ ጋር የተወሰኑ የፖስተር ስራዎችን እየሰራሁ ነው ያለሁት። አሁን ስራዎችሽን በኤግዚቢሽን ለማሳየት አስበሽ ታውቂያለሽ? ከኤግዚቢሽን ጋር በተያያዘ የግል ኤግዚቢሽን እስካሁን አላወጣሁም፣ ግን አስባለው። በእርግጠኝነት አይቀርም። በጋራ ኤግዚቢሽን ይህ ዲጂታል አርት ሊሽወጥ ይችላለሁ። ስራዎችን ጥሩ ምላሽ ነበረው እዛ ላይ ለምሳሌ ስነ ልቦና ሐኪምነትሽ እንምጣ። እንዴት ነው ሁለቱን አጣጥመሽ የምትሄጂው? ከጊዜ አኳያ ከስራም አኳያ አግዞኛል ብለሽ የምታስቢ ነገር አለ ወይ? ስነ ልቦናው የደገፈበት ሁኔታ አለ ወይ? ያው በቀጥታም ባይሆን በተዘዋዋሪ ይደግፈዋል። ሳይኮሎጂ ስትማሪ ብዙ ጊዜ የሰዎችን የተለያየ መሆን የተሻለ እንድትረጅ ያደርጋል። እና ያ ደግሞ ጥበቡም ላይ እይታሽን በጣም ያስተካክለዋል። የተለያየ ዴፊኒሽን አለ ውበት የሚባለው ነገር እራሱና ሁሉንም ነገር እንደ ራሱ ማየትን ብዙ አለመሰረችን በሰዎች ነገር ውስጥ በጣም ብዙ ጣልቃ አለመግባትን ያስተምራል። ከዚህ አኳያ ያው ቀላል አይደለም፣ ከባድ ነው። ምክንያቱም የሙሉ ጊዜ ስራ ሰርተሽ ከዛ ደግሞ ስዕልም ራሱ በጣም ብዙ ነገር ይጠይቃል። ካልሆነ በምትፈልጊ ልክ አይከፍልሽም እና ያለ ሁኔታ ሴት በሚል የሚጠበቅብሽ ማህበራዊ ግዴታዎች አሉ። እነሱን መወጣት በጣም በጣም የምታሰብ ነው እና የምትታዩ ነገር ይበልጣል በዛ መሀል ደግሞ ያው አስቸጋሪ ያለሽ ባላንስ አድርጎ ለመሄድ ግን ሁለቱም መወዳቸው ሙያዎች ናቸው። ማህሌት ብርሃኑ፣ ወይም ኩኩ ፔንስል፣ ከአሜሪካ ድምጽ ጋር ለነበረሽ ቆይታ አመሰግናለሁ። Come yeah, we feel it better now. We're not dead yet. Many sunny days ahead. አድማጮች እንዲሁም ተመልካቾቻችን ለምሽቱ የያዝነው ዝግጅት በዚሁ ተጠናቀቀ። አብረናችሁ ያመሸነው ዋና አዘጋጅ ጽዮን ግርማ፣ አቀናባሪ ኤልያስ አስማረና እኔም ሳስተናግዳችሁ ያመሸሁት ስመኝ ቆየ ነበር። በፕሮግራማችን ላይ አስተያየት ወይም ጥቆማ ካላችሁ በፌስቡክ አት ቪኦኤ አምሃሪክ ላይ ልታደርሱን ትችላላችሁ። ለዛሬ ሰላም፣ ደህና እደሩ።